i of a በቅሊንጦ ማረሚያ ቤት በቀረበባቸው ክስ ሳቢያ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የወንጀል ችሎት የሚመላለሱ ተከሳሾች ሁለት እስረኞች በድብደባ ሕይወታቸው ማለፉን በዛሬው ዕለት ለችሎቱ አስረዱ። ሟቹ ፊት ለፊቴ ነው ልቡ ተረግጦ የተገደለው ሲል አንድ ተከሳሽ ለፍርድ ቤቱ ማስረዳቱን የችሎቱን ውሎ የተከታተለው ሕትመቷ የተቋረጠው የነገረ ኢትዮጵያ ጋዜጣ አዘጋጅ ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች። በቂሊንጦ ማረሚያ ቤት ቃጠሎ የተከሰሱ ሰዎች ፍርድ ቤት የሚቀርቡት በተለያየ የክስ መዝገብ ሆኗል። የመጀመሪያው መዝገብ 38 እስረኛ ተከሳሾች ያሉበት ሲሆን ሌላኛው ደግሞ 121 ተከሳሾችን የያዘ መዝገብ ነበር። የአንዳንዶቹ ተከሳሽ ጠበቆች ለአሜሪካ ድምፅ እንደተናገሩት የእነዚህ ተከሳሾች መዝገብ ለአምስት ተከፍሏል። በዛሬ ዕለት በሶስት ዳኞች የተሰየመው ሶስተኛ ወንጀል ችሎትም ከእነዚህ መዝገቦች አንዱ የሆነውን በነ ብስራት የሚጠራውን መዝገብ ለማየት ነበር። በቻልኩት ሁሉ በችሎት ላይ እየተገኘው ሁኔታውን እከታተላለሁ የሚለው ህትመቱ የተቋረጠው ነገረ ኢትዮጵያ ጋዜጣ ዋና አዘጋጅ ጌታቸው ሽፈራው በዛሬው ችሎት ተገኝቶ ሁኔታውን እንደተከታተለ ይናገራል። ተከሳሾቹ ዛሬ በችሎት ፊት በቀረቡበት ጊዜ ሁለት ተከሳሾች በድብደባ እስር ቤት ውስጥ ህይወታቸው ማለፉንም ተናግረዋል ብሏል። በቀጠሮ መሰረት ያልመጡ ልጆች አሉ። አንዱ አሁን ለምሳሌ በዋስትና ቶ በህመም ምክንያት የቀረ ነው። ሌሎቹ ሌላ ችሎት ያላቸው አሉ። አንዱ ግን በዚህኛው ክስ አስራ አምስተኛ ተከሳሽ ነው። በተሻሻለው አለማየሁ ዋቂ ይባላል። እሱ ባለፈው ቀጠሮ አልመጣም። ምክንያቱ ለምና- አልመጣም የሚለው ዛሬ ተገልጿል። እሱ በህይወት የለም፣ እስር ቤት ህይወቱ አልፏል የተባለው የጳውሎስ ሆስፒታልም የሕክምና ውጤት ልኳን እስረኞቹም እንዲሁ ልጁ በህይወቱ ማለት ገልጸው ምክንያቱንም ለፍርድ ቤቱ አስረድተዋል። ማን ነው ይሄን ምክንያት ያስረዳው? አንደኛ ተከሳሽ ብስራት አበራ ነው። ምክንያቱም ያስረዳው እሱ በሚለው አስራ አምስተኛ ተከሳሽ ሱጋኑ አብሮ የተደበደበው እኔ እያየሁ ፊቴ ላይ ነው የደበደቡት ነው የሚለው በድብደባው ምክንያት ነው ህይወቱ ያለፈ ነው የሚለው ጌታቸው። አያይዞ ብስራት መዝገቡ ቀድሞኑ የተቀጠረው ተከሳሾች በእስር ቤት ውስጥ ከፍተኛ ድብደባ ይፈጸምብናል የሚል አቤቱታ በማቅረባቸው የሰብአዊ መብት ኮሚሽን ሁኔታውን አጣርቶ ሪፖርት እንዲያቀርብ ተቀጥሮ መሆኑን ጠቁሟል። በቀደሙት ችሎቶችም ሟች አለማየሁ ዋቄ ከማረሚያ ቤት አስወጡኝ ይገድሉኛል ብሎ ለችሎት ተናግሮ እንደነበር ተከሳሾቹ ለፍርድ ቤቱ ባቀረቡት አቤቱታ አስታውሰዋል ብሏል። በዛሬው ችሎት ስሜታዊ ሆኖ ለፍርድ ቤቱ ሁኔታውን ሲያስረዳ የነበረው ብስራት ሁላችንም አደጋ ላይ ነን በማለት ለፍርድ ቤቱ አስረድተዋል ብሏል። በነገራችን ላይ የችሎት ረዘም ላለ ጊዜ የቆየው ብስራት ከመጀመሪያው ከችሎቱ ከጀመረበት ጊዜ ጀምሮ አልተቀመጠም የሚለው ፊቱ ላይ እንደተደበደበ ፊቱ ላይ ልቡን ረግጠው እንደገደቡ ነው የሚናገረው። ከዚህ ባሻገር ግን ብስራት ምንድን ነው ያለው? እዚሁ በጥይት ይገልኛል እንጂ ወደ እዛ እስር ቤት አልሄድም። በገዳዮች እጅ ነው ያለው። ስለዚህ ወደዛ እስር ቤት አልሄድም። ፍርድ ቤቱ እዚሁ ላይ መፍትሔ እንዲያስተላልፍልኝ እፈልጋለሁ። እስር ቤቶቹ አብዛኞቹ እስር ቤቶች የስቃይ እስር ቤቶች ናቸው። ነገር ግን ከቂሊንጦ የማይሻል እስር ቤት አለ ብዬ አላምንም። ማዕከላዊም ይሁን ቃሊቲም ይሁን እንድትቀይሩ ይፈልጋለሁ። እንደዛ ካልሆነ ግን አልሄድም ብሎ እስረኞቹም ችሎት ጨርሰው ሌሎቹ ጓደኞች ከወጡ በኋላ እሱ አልወጣም ብሎ ፍርድ ቤቱ ችሎቱ ሁለት ሶስት መዝገቦችን ካየ በኋላ ነው ፍርድ ቤቱ ምንም እንደማድረግ እንደታወቀ በኋላ የወጣው። ነገር ግን አሁንም ተመልሶ ገብቷል። ችሎቱ በር ላይ እንዳለ አንድ እስረኛ ከችሎቱ ሲወጣ ይታሰራል በካቴና ካቴናዬን አጥብቀውብኛል ተውብኛል ብሎ እንደገና ለፍርድ ቤቱ ሊያስረዳ ገብቷል። ፍርድ ቤቱ ግን የተለየም ትዕዛዝ አልሰጠውም። ጌታቸው እንደሚለው ዛሬ ለችሎት ሕይወቱ ማለፉ የተነገረው አለማየሁ ዋቄን ጨምሮ አየለ በየነ እና መሐመድ ጫኔ የተባሉ እስረኞች ባለፈው አራት ወር እስር ቤት ውስጥ በደረሰባቸው ድብደባ ሕይወታቸው ማለፉን ተከሳሾቹ ለችሎት ማስረዳታቸው ነው። በተጨማሪም የፖለቲካ እስረኞችም ድብደባ እንደሚፈጸምባቸው ለሕይወታቸው እንደሚሰጉ እየገለጹ ነው ብሏል። በዛሬ ሁለት ጉዳዩን የተመለከተው ፍርድ ቤት ሟች አለማየሁ ዋቄን በተመለከተ ከጳውሎስ ሚሊኒየም ሆስፒታል የመጣ የምርመራ ውጤት ሟች እንደ ማንኛውም ሰው ኢንፌክሽን ነበረበት የሚል እንደሆነ ፍርድ ቤቱ ጠቅሶ በአጠቃላይ ሪፖርቱንም ተመልክቶ ዛሬ ያልቀረበውን የሰብአዊ መብት ኮሚሽን ሪፖርትም ለመስማት ተለዋጭ ቀጠሮ ሰጥቷል ብሏል። በሌላ በኩል የተለያዩ ችሎቶች በመገኘት የእስረኛ ጉዳዮችን በግሏ የምትከታተለው የዞን ዘጠኝ አምድ ጸሐፊ ማህሌት ፋንታሁን አራተኛና አስራ ዘጠነኛ ወንጀል ችሎቶች በርካታ እስረኞችን እያስተናገዱ ነው ትለናለች። የሚያዩ ችሎቶች ሁለት ናቸው። በነዛ ሁለቱ ችሎቶች ውስጥ እኔ እንኳን በማየው ከአንድ ሺ በላይ የሆኑ ተከሳሾች እስር ቤት ሆኖ የሚከታተለ አሉ። መዝገባቸው በመቶ ምናምን ይሆናል ማለት ነው። ስለዚህ ግማሹ አንደኛ ችሎት፣ ግማሹ አንደኛው ችሎት ነው። በየቀኑ ቢያንስ አስር ወይ ከዛ በላይ አይነት መዝገቦች ይተናገዳሉ ማለት ነው እና አሁን በቅርብ ጊዜ ውስጥ በጣም እየታየ ያለው ምንድ ነው? በጣም እዛ ማረቢያ ቤት ውስጥ የሚደርስባቸው ሁኔታ የሰብአዊ መብት ጥሰቶች ያቀርባሉ። እንደገና ደግሞ የሚመጡት በአብዛኛው ከተለያዩ የሀገሪቷ ክፍሎች በተለይም ከኦሮሚያ እና ከአማራ ክልል ስለሆነ በክልላችን ምዳኝ የሚል ጥያቄ ያላቸው ቤተሰቦቻቸው ሲመጡ በጣም ብዙዎች እንደሚያወጡ እንደሚጉላሉ ይናገራሉ። ሌላ ደግሞ በማረቢያ ቤት ውስጥ ለብቻቸው እንደሚታሰሩ ምክንያቱም ባላወቁት ምክንያት ቤተሰብም እንደሚከለከሉ ይናገራሉ። እንደገና ደግሞ እንደ ይሄ የፍርድ ሂደቱ ራሱ እንደሚቆይባቸው በሆነ ባልሆነ ምክንያት እንደሚቆይባቸው ይናገራሉ። በብዛት በቃ ባቤቷ ነው እነዚህ ሁለቱ ችሎቶች ጊዜውን የሚያጠፉት። አያይዛም ከኦሮሚያ፣ ከጋምቤላ፣ ከቤንሻንጉልና ከተለያዩ አካባቢ የሚመጡ እስረኞች ከፍተኛ የአስተርጓሚ ችግር እንዳለባቸውና በዚህም ምክንያት መጉላላት እንደሚደርስባቸው ለፍርድ ቤቱ በተደጋጋሚ ያቀርባሉ ብላናለች።